የአሜሪካ ድምጽ ነው። በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ነሐሴ 17 2016 ዓ ም ዝግጅታችን ጀመረ።

የአሜሪካ ዲሞክራቲክ ፓርቲ ፕሬዝዳንታዊ እጩ መሆናቸውን በይፋ የተቀበሉትን ካማላ ሃሪስ ባደረጉት ንግግር ለሀገራቸው ያላቸው ራዕይ ከቀድሞ ፕሬዝዳንት ዶናልድ ትራምፕ ጋር እያነጻጸሩ አቅርበዋል።

ታሪካቸው በምድራችን ታላቋ በሆነች ሀገር ውስጥ ብቻ ሊጻፍላቸው የሚችሉትን ሁሉ ወክዬ የዩናይትድ ስቴትስ ፕሬዝዳንት ሆኜ እንድመረጥ እጩያችሁ አድርጋችሁ ያቀረባችሁትን ውሳኔ ተቀብያለሁ።

በህዳር ወር ለሚካሄደው የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ዲሞክራቲክ ፓርቲን ወክለው ለመወዳደር እጩነታቸውን በይፋ የተቀበሉትን የአሜሪካ ምክትል ፕሬዚዳንት ካማላ ሀሪስ ነው የተመለከታችሁት። የዚህ ዜና ዝርዝር ከዜና ቀጥሎ ይቀርባል።

በትግራይ ክልል በፍጥነት እየተዛመተ ነው በተባለ የኮሌራ በሽታ ሰባት ሰዎች መሞታቸውንም እንመለከታለን። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየነኝ። ኤልያስ አስማረ ከስቱዲዮ ያቀናብርልናል። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ አዘጋጅ ቆንጆ ይታየናት።

ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብራችሁን ቆዩ። አሁን በቅድሚያ ከዓለም ዙሪያ ለተጠናቀሩ ዜናዎች ደረጀ። በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ።

የዩናይትድ ስቴትስ ምክትል ፕሬዝደንት ካማላ ሃሪስ የዲሞክራቲክ ፓርቲ ፕሬዝደንት እጩነቱን ትላንት ምሽት በዲሞክራቲክ ፓርቲ ብሔራዊ ጉባኤ ተቀብለዋል። ለሃሪስ በሺዎች የሚቆጠሩ የፓርቲው አባላትና ደጋፊዎች በጉባኤው አዳራሽ በመገኘት ድጋፋቸውን ሰጥተዋል።

በጋዛ ያለውን ጦርነት ለማስቆምና ዓለም አቀፍ አምባገነኖችን ለመዋጋት ራሳቸውን ከዶናልድ ትራምፕ ጋር በማነጻጸር የተሻሉ መሆኑን የተናገሩት ምክትል ፕሬዚደንት ካማላ ሰፊውን የፖሊሲ ግባቸውን አሰምተዋል። ሃሪስ በመጪው ምርጫ ከተመረጡ የመጀመሪያዋ ሴት የአሜሪካ ፕሬዚደንት ይሆናሉ። አድማጮች፣ የዚህ ዝርዝር በምሽቱ አብይ ርዕስ ይቀርባል።

ዛሬ በአንድ ጀንበር 615.7 ሚሊየን ችግኞችን መትከል ችለናል ሲሉ የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መግለጫ 29.1 ሚሊየን ዜጎች በ318.4 ሄክታር ስራዎች ስፍራዎች ላይ ችግኞችን መትከላቸውን አመልክተዋል። ይህ አሃዝ የጂኦ ስፔሻል መረጃ የተገኘባቸውን ስፍራዎች ብቻ ያካተተ መሆኑንም ጠቅሰዋል።

ባለፉት አምስት ዓመታት በተካሄደው የአረንጓዴ አሻራ መርሃ ግብር 32.5 ቢሊዮን ችግኞች መተከላቸውን የሚገልጸው የኢትዮጵያ መንግስት በዘንድሮ መርሃ ግብር ቁጥሩ 40 ቢሊዮን ለማድረስ ማቀዱን

አስረድተዋል። ይህን ተከትሎም የኢትዮጵያ የደን ሽፋን በ2011 ከነበረበት 17 ነጥብ 2 በመቶ አሁን 23 ነጥብ 6 መድረሱን ገልጿል። የአረንጓዴ አሻራ መርሃ ግብሩ የሚበረታታ መሆኑን የሚቀበሉ አንዳንድ ወገኖች ቁጥሩ ግን የተጋነነ ነው በማለት ጥርጣሬያቸውን ይገልጻሉ።

የሱዳን ተፋላሚ የሰብአዊ እርዳታ መተላለፊያዎችን ለመፍቀድ ተስማሙ። የሱዳን ተፋላሚ ወገኖች በግጭት የተጎዱትን ለመርዳት በሁለት ቁልፍ መንገዶች ደህንነቱ የተጠበቀ የሰብአዊ አገልግሎት መተላለፊያ እንዲኖር መስማማታቸውን በስዊዘርላንድ ድርድር የተሳተፉ ሀገራት ዛሬ አርብ አስታወቁ።

በሱዳን ያለውን ስቃይ ለማርገብና ዘላቂ የሆነ የተኩስ አቁም እንዲኖር ለማድረግ እንደ ኤሮፓ አቆጣጠር ከነሐሴ 14 ጀምሮ በዩናይትድ ስቴትስ የተመሩ ውይይቶች በስዊዘርላንድ ተካሂደዋል። የፈጥኖ ደራሹ ጦር በውይይቱ ቢሳተፍም በአካል ያልተገኙት የሱዳን ጦር ኃይሎች ከአደራዳሪዎች ጋር በስልክ መገናኘታቸውን ኤኤፍፒ ዘግበዋል።

ዛሬ አርብ የተጠናቀቀው ውይይት በሳውዲ አረቢያ፣ በስዊዘርላንድ፣ የአፍሪካ ህብረት፣ የተባበሩት አረብ ኤሚሬቶችና የተባበሩት መንግስታት ድርጅት ተባባሪነት መዘጋጀቱ ተገልጸዋል።

በሱዳን ሕይወት ለማዳንና ሰላም እንዲወርድ የሚሰራው ቡድን የሰብዓዊ ተደራሽነት እንዲኖር ሁለት ቁልፍ አካባቢዎች እንዲከፈቱ ከተፋላሚ ወገኖች ጋር ስምምነት ማግኘቱን አስታውቋል። አካባቢዎቹ አንደኛው በምዕራብ ሱዳን ድንበር በዳርፉር ውስጥ አድሬ ተብሎ የሚታወቀው ሲሆን ሌላኛው በሰሜንና ከፖርት ሱዳን በስተደቡብ ያለው የዶሃ መንገድ መሆኑም ተገልጿል።

ጄክ ሰለቨን ከቻይናው የውጭ ጉዳይ ሚኒስትር ጋር ይነጋገራሉ። የዩናይትድ ስቴትስ ብሔራዊ የደህንነት አማካሪ ጄክ ሰለቨን ከቻይናው የውጭ ጉዳይ ሚኒስትር ዋን ይ ጋር ለመነጋገር በሚቀጥለው ሳምንት ወደ ቻይና እንደሚጓዙ ስለ ጉዳዩ ቅርበት ያላቸው ሰዎች ተናገሩ። ንግግሩ በዚህ ዓመት መጨረሻ በፕሬዚደንት ባይደን እና በቻይናው አቻቸው ፕሬዚደንት ሺ ጂፒንግ መካከል ሊደረግ የሚችለውን ስብሰባ ያካትታል ተብሎ ይጠበቃል።

የታቀዱት ስብሰባዎች የአሜሪካ ቻይና ግንኙነቶችን ለማረጋጋት በተከታታይ ከታቀዱ የከፍተኛ ዲፕሎማሲያዊ እርምጃዎች የቅርብ ጊዜዎቹ ናቸው። ሰፊና ስልታዊ ነው ተብሎ የተገለጸው ንግግር ቻይና በኒውክለር ደህንነትና አጠቃላይ ደህንነት ላይ ከአሜሪካ ጋር የምታደርገውን ውይይት ካቆመች በኋላ የሚካሄድ መሆኑም ተመልክተዋል።

ቻይና ባለፈው ሐምሌ ላይ ከዋሽንግተን ጋር የምታደርገውን የጦር መሳሪያ ቁጥጥር ድርድር ለጊዜው ማቆሟን አስታውቃለች። የቀድሞው የሲአኤ

የቻይና ተንታኝና አሁን የጆርጅ ታውን ዩኒቨርሲቲ መምህር ደኒስ ዊልደር ዩናይትድ ስቴትስ በስትራቴጂካዊ መረጋጋት ላይ የተጠናከሩ ውይይቶችን ማድረግ ብትፈልግም ቻይናውያኑ ያመነታሉ። የኒኮለር ጦር መሳሪያ መጠቀም አይቻልም ስለሚለው ስምምነት አስቀድመው መወያየትን ይመርጣሉ። ያንን መርህ ግን ለመቀበል ዝግጁ አይደሉም ሲሉ ለቪኦኤ ተናግረዋል። በዚህ ምክንያት ጥቂት ቡድኖች ባደረጓቸው ስብሰባዎች የተገኙ መሻሻሎች ላይ እንቅፋት ተፈጥሯል ሲሉ

ዊልደር አክለዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። የህንድ ጠቅላይ ሚኒስትር ሞዲ በኪቭ ከዜሌንስኪ ጋር ተገናኙ። የህንድ ጠቅላይ ሚኒስትር ናሬንድራ ሞዲ ከዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ ጋር ዛሬ አርብ ኪቭ ውስጥ ተገናኝተዋል።

ሞዲ ከዜለንስኪ ጋር የተገናኙት በሞስኮ ከሩሲያው ፕሬዚደንት ቭላዲሚር ፑቲን ጋር ከተገናኙ ሳምንታት በኋላ ነው። ዩክሬን ከሶቪየት ህብረት ከተለየች እንደ ኤሮፓ አቆጣጠር ከ1991 በኋላ አንድ የህንድ መሪ ዩክሬንን ሲጎበኝ ሞዲ የመጀመሪያው ናቸው።

ዘለንስኪ ሞዲ በዚህ ወር መግቢያ ላይ በሞስኮ ባደረጉት ጉብኝት አዝነው እንደነበረ ተመልክተዋል። ሞዲ ከውይይታቸው በፊት ለጋዜጠኞች በሰጡት የጋራ መግለጫ ወደ ኪቭ የመጡት የሰላም መልዕክት ይዘው መሆኑን ገልጸው በተገኘው አጋጣሚ በሩሲያና በዩክሬን መካከል ውይይት እንዲደረግ ጠይቀዋል። ህንድ ለሰላም በሚደረገው ማንኛውም ጥረት ውስጥ ንቁ ሚና ለመጫወት ዝግጁ መሆኗን የገለጹት ሞዲ ግጭቱን ለመፍታት የውይይትና የዲፕሎማሲን አስፈላጊነት አጽንኦት ሰጥተዋል። ምንም እንኳ

የሞዲው የሞዲዊ ሐምሌ የሩሲያ ጉብኝት በአምስት ዓመት ውስጥ የተደረገ ቢሆንም ህንድና ሩሲያ የረዥም ጊዜ ግንኙነት አላቸው። እንደ ኤሮፓ አቆጣጠር ከ2000 ጀምሮም አመታዊ ጉባኤያቸውን ሲያካሂዱ ቆይተዋል። የፍልስጤም ደጋፊዎች በዲሞክራቲክ ጉባኤው ለመናገር እንዳልተፈቀደላቸው ተናገሩ። የእስራኤልና የሐማስ ጦርነት አያያዝን የሚቃወሙት የፍልስጤም ደጋፊዎች

በዩናይትድ ስቴትስ የዲሞክራቲክ ፓርቲ ብሔራዊ ጉባኤ ላይ ፍልስጤማውያን አሜሪካውያን እንዲናገሩ ያቀረቡት ጥያቄ ውድቅ መደረጉን ተናግረዋል። ስለ ጥያቄያቸው ለሳምንታት ከዲሞክራቲክ ከፍተኛ ባለስልጣናት ጋር ሲነጋገሩ እንደነበር የገለጹት መሪዎቹ ይህ ሊሆን እንደማይችል ባለፈው ረቡ ምሽት እንደተነገራቸው ገልጸዋል። አንዳንድ የተመረጡ የዲሞክራቲክ ባለስልጣናት የንቅናቄው ቃል አቀባይ በመጨረሻው ቀን ያቀረበውን ጥሪ ደግፈዋል።

ይህ በፓርቲው የታየው መከፋፈል በአብዛኛው በፕሬዝደንታዊ ምርጫ ዘመቻ በምክትል ፕሬዝደንት ካማላ ሀሪስ ዙሪያ ጎልቶ ከታየው የፓርቲው ህብረት ጎልቶ የወጣ ልዩነት ሆኗል ሲል አሶሲዬትድ ፕሬስ ዘግቧል።

በመጨረሻም በሩሲያ እስረኞች የእስር ቤቱ ሰራተኞችን አገቱ። በደቡባዊ ቮልጎራድ ክልል ለብቻው ተነጥሎ በተሰራ ወህኒ ቤት ውስጥ የሚገኙ እስረኞች የእስር ቤቱን ሰራተኞች ዛሬ አርብ አግተው መውሰዳቸውን የማረሚያ ቤቱ ባለስልጣናት ተናገሩ። ባለስልጣናቱ ከሰኔ ወር ወዲህ በሩሲያ እስር ቤት ውስጥ ይህ አይነቱ ክስተት ሲፈጸም ሁለተኛው ነው ብለዋል። የሩሲያ ፌዴራል ማረሚያ ቤት ባወጣው መግለጫ ወንጀለኞቹ

የኬ-19 የማረሚያ ተቋም ሰራተኞችን አግተው ወስደዋል፣ ብለዋል። በአሁኑ ጊዜ ታጋቾቹን ለማስለቀቅ እርምጃዎች እየተወሰዱ ሲሆን በሂደቱም ጉዳት የደረሰባቸው ሰዎች አሉ ሲል መግለጫው ማመልከቱን ኤኤፍፒ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜናው ክፍለ ጊዜ በዚሁ ተጠናቋል። ለቀሪዎቹ የአርብ ምሽት ዝግጅታችን ወደ ስመኝሽ ልመልሳችሁ።

ደረጀን ለዓለም ዜናዎቹ እጅግ አድርጌ ያመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ አርብ ነሐሴ 17 2016 ዓ ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት ከአቀናባሪ ኤልያስ አስማረ ጋር እያስተናገድኳችሁ ያለሁት ስመኝሽ የቆየ ነኝ። የዌብና ማህበራዊ ድኅረ ገጽ ፕሮዲውሰራችን አበባየው ገ

ያውም አብራናለች፣ አለች የምሽቱ ዋና አዘጋጅ ቆንጅ ይታየናት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። አሁን በቀጥታ ወደ ምሽቱ አብይ ርዕስ ዘገባ እንለፍ።

ፕሬዚዳንት ጆ ባይደን በዳግም ምርጫው እንደማይሳተፉ ይፋ ካደረጉ ከአንድ ወር በኋላ ካማላ ሀሪስ የዲሞክራቲክ ፓርቲያቸው ፕሬዚዳንታዊ ውጭ ሆነው መቅረባቸውን እንደሚቀበሉ ይፋ አድርገዋል። የህይወት ታሪካቸውንና ራዕያቸውን ከተቀናቃኛቸው ከሪፐብሊካኑ እጩ ከ

ቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር በማነጻጸርም አሳይተዋል። የአሜሪካ ድምጿ የዋይት ሀውስ ቢሮ ኃላፊ ፓትሲ ጓዲኩስዋራ ከቺካጎ ኢሊኖይ ከሚገኘው የዲሞክራሲያዊ ብሔራዊ ጉባኤ ያደረሰችንን ዘገባ አሉላ ከበደ እንደሚከተል ያቀርበዋል። በዲሞክራቶች ብሔራዊ ጉባኤ የመዝጊያ ምሽት ከተከናወኑት አስደናቂ የሙዚቃ ትርኢቶች

ፒንክ በተባለው የመድረክ ስሟ የምትታወቀው ድምፃዊ አሊሻ ቤት ሞርና የዩናይት ስቴትስን ብሔራዊ መዝሙር የዘመሩት የሀገረሰብ ሙዚቃ አቀንቃኞቹ ዘቺክስ የተባለው የሙዚቃ ቡድን አባላት ይገኙበታል። ይሁን እንጂ የምሽቱ ኮከብ ግን ካማል ሀሪስ ነበሩ።

ሃሪስ ከባለመካከለኛ ገቢ የሚመደቡ መራጮች ተሞክሮች ጋር የሚያዛምዳቸውን የገዛ ራሳቸውን የህይወት ተሞክሮም ተናግረዋል። ታሪካቸው በምድራችን ታላቋ በሆነች ሀገር ውስጥ ብቻ ሊጻፍላቸው የሚችሉትን ሁሉ ወክዬ የዩናይትድ ስቴትስ ፕሬዝዳንት ሆኜ እንድመረጥ እጩአችሁ አድርጋችሁ ያቀረባችሁትን ውሳኔ ተቀብያለሁ።

የካሊፎርኒያ ክፍለ ግዛት ጠቅላይ አቃቤ ሕግ በመሆን ያገለገሉበትን ያወሱት ሃሪስ ፓርቲያቸውን ለማነጻጸሪያ በሚጠቀምበት ዘዴም በፍርድ ቤት ተከሰው ጥፋተኛ ሆነው ከተገኙት የሪፐብሊካኑ እጩ ዶናልድ ትራምፕ ጋር ያላቸውን ልዩነት አጉልተው አሳይተዋል።

ወደፊት የሚወስደንን አዲስ መንገድ እየቀየስን ነው። ጠንካራና እየጎለበተ የሚሄድ መካከለኛ ገቢ ያለው ማህበረሰብ በመገንባት ነጋችንን እንቀይሳለን። ምክንያቱም ጠንካራ መካከለኛ ገቢ ያለው ማህበረሰብ ምንጊዜም ለዩናይትድ ስቴትስ ስኬት ወሳኝ መሆኑን ስለምናውቅ፣ መካከለኛ ገቢ ያለው ማህበረሰብ መገንባት የፕሬዝዳንትነት ዘመኔ ወሳኝ ግብ ይሆናል። በወንጀል ተጠያቂ ጥፋተኛ ጥፋተኛ የሚል መፈክር አሰምተዋል።

እንደ ሌሎቹ ተናጋሪዎች ሁሉ ሀሪስም ከትራምፕ ጋር ትስስር ያላቸው ጽንፈኛ ቀኝ አክራሪ ፖሊሲዎችን ያቀፈውን ሰነድ በማውሳት አስጠንቅቀዋል። ሁለተኛ ዙር የትራምፕ የስልጣን ዘመን ማለት ምን ሊመስል እንደሚችል ጠንቅቀን እናውቃለን። ይሄ ሁሉ ፕሮጀክት 2025 በተባለው ሰነድ ላይ በደንብ ሰፍሮ ይገኛል። በቅርብ አማካሪዎቻቸው የተነደፈ ሰነድ ነው። እናም ጠቅላላ ዓላማው

ሀገራችንን የኋሊት ለማራመድ የታለመ ነው። እኛ ግን አሜሪካ ወደ ኋላ አንመለስም። ከታዳሚው ዘንድ ወደ ኋላ መጓዝ የለም አንመለስም የሚሉ ዝማሪዎችም ይሰሙ ነበር። የቀድሞው ፕሬዚዳንት ግን በተባለው ሰነድ ላይ እጄ የለበትም ሲሉ ውንጀላውን ያስተባብላሉ። ጉባኤ ውስጥ ደማቅ ጭብጨባ ነው የሚሰማው። ከጉባኤው ውጭ ደግሞ የፍልስጤማውያን ደጋፊዎች በየቀኑ የተቃውሞ ድምፃቸውን ማሰማት ቀጥለዋል።

ይሁን እንጂ ተቃውሞዎቹ በጋዛ ጦርነት ጉዳይ ሀሪስ የያዙትን አቋም አላስቀየራቸውም። ለፍልስጤማውያን ደህንነት ጥበቃና እርዳታ አስፈላጊ መሆኑን አስረግጠው ቢናገሩም ለእስራኤል ደህንነት ያላቸውን ድጋፍም አረጋግጠዋል። አስቸኳይ የተኩስ አቁም እንዲደረግና ሁለት ህልውናቸው የተጠበቁ አገሮች ጎን ለጎን በሰላም የሚኖሩበት መንገድ እንዲፈጠር የሚለው

እውን ይሆን ዘንድም ጥሪ አሰምተዋል። ጆ፣ በምስጋና የአክብሮት ስሜት ተሞልቻለሁ። የስራ ክንውን ታሪኮ የሚያሳየው ከአሁን ቀደም ያልታየ የስኬት ውጤት ነው። ባህሪዎ ምንጊዜም አነቃቂና አበረታች ነው። እኔና ባለቤቴ ዳግ ለእርሶና ለባለቤቶ ጂል ትልቅ ፍቅርና አክብሮት አለን። እናም ሁለታችሁንም ሁሌም እናመሰግናችኋለን።

የጋዛ ጉዳይ ዲሞክራቶች ከማይስማሙባቸው አንዱ ነው። በጉባኤው ከተሳተፉ ቁጥራቸው 4700 ከሚደርሱ የየግዛቶች ወኪሎች መካከል 270 ያህሉ ዩናይትድ ስቴትስ እስራኤልን ማስታጠቋን እንድታቆም በመጠየቅ ፊርማቸውን አኑረዋል። ሀሪስ ለአሜሪካ ሕዝብ ያደረጉት ይህ ንግግራቸው የተሰማው ፕሬዚዳንት ጆ ባይደን ለዳግም ምርጫ እንደማይወዳደሩ ይፋ ካደረጉ አንድ ወር በኋላ መሆኑ ነው።

በጉጉት ስንጠብቀው የነበረ መጪ ጊዜ እውን ይሆን ዘንድ ጥርጊያውን እያበጁ ነው። በዚች ሀገር ውስጥ ያለ ሁሉንም ሰው ተቋዳሽ የሚያደርግ መጪ ጊዜ። እናም ክፉ መንፈስ ያጠላበት ጊዜ ሞቶ መልካም ሕይወት ወደሚሰፍንበት መጪ ጊዜ እያመራን በመሆናችን

በታላቅ ሀሴት ተሞልተናል። ሐሪስ ይህን ንግግራቸውን በሚያሰሙበትም ወቅት ትራምፕ በበኩላቸው የሕዝቡን ትኩረት ለመሳብ ወደ ዩናይት ስቴትስና ሜክሲኮ ድንበር በማቅናት አካባቢውን ሲጎበኙ የሚያሳይ በማህበራዊ መገናኛ የተሰራጨ ስነ ስርዓት አዘጋጅተው ነበረ። ሆኖም ግን በሐሪስ እጩነት በእጅጉ የተነቃቁትን ልዑካን ስሜት አላቀዛቀዘም። ካማላ የዚችን ሀገር በትክክል አብራርተዋል።

ሁላችንም የአሜሪካን ባንዲራ እያውለበለብን ያለ ነው። ሁላችንም ዩናይትድ ስቴትስ አሜሪካ እንላለን። ይህም የሆነው በምክንያት ነው። ምክንያቱም ለዚች አገር ህልውና የሚደረግ ትግል በመሆኑ። የምርጫ አጋራቸው ቲም ዋልስ የጉባኤውን ሥነ ሥርዓት ለማጠናቀቅ ወደ መድረኩ በመምጣት ሐሪስን ተቀላቅለዋል።

የጉባኤውን ሥነ ሥርዓት ለመዝጋት ወደ መድረኩ በመምጣት ሐሪስን ተቀላቅለዋል። በተለየ ጉጉት የሚጠበቀው ምርጫ ሊካሄድ የቀሩት ሰባ አራት ቀናት ብቻ ናቸው።

የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይር ዘገባው በር የተከታተላችሁት፣ አሁን ወደ ትንታኔ መጽሄቱ እናልፋለን።

የዲሞክራቲክ ፓርቲ ጉባኤው ቀደም ሲል እንደሰማ ነው ትላንት ምሽት ቺካጎ ላይ ተጠናቋል። ፓርቲው በህዳሩ የዩናይትድ ስቴትስ ፕሬዚዳንታዊ ምርጫ ያጫቸው ካማላ ሀሪስም እጩነታቸውን በይፋ ተቀብለዋል። ሀሪስ ለጉባኤው ታዳሚ ባደረጉት ዘለግ ያለ ንግግር በምርጫው ቢያሸንፉ አስተዳደራቸው የሚተገብራቸውን ጉዳዮች ከማሰማታቸው በተጨማሪ የቤተሰባዊና ሙያዊ ህይወታቸውን

በማስረጃነት በማንሳት ለታሪካዊ ኃላፊነት ብቁ መሆናቸውን ለማሳመን ጥረት አድርገዋል። በስፍራው ተገኝቶ ጉባኤውን ሲዘግብልን የቆየው ባልደረባዊ ሀብታሙ ስዩም ዛሬም ስለ ጉባኤው የመጨረሻ ቀን ሂደት እና አጠቃላይ ሁኔታ ሊያጋራን በቀጥታ መስመር ላይ ይገኛል። ሀብታሙ፣ እንደምናመሸ እንደምናመሸሽ ስትመኝሽ እንደምናመሻችሁ አድማጮቻችን፣ እንዲሁም ተመልካቾቻችን

እንግዲህ ያለፉትን ቀናት ከቺካጎ ሆነ የተለያዩ ጉዳዮችን ስታጋራን ቆይተሃል። የዲሞክራቲክ ፓርቲው ጉባኤ የመጨረሻ ቀን ውሎንም እንዲሁ ተከታትለሃል እና እስኪ የነበሩት አንኳር አንኳር ጉዳዮች ምንድን ናቸው? እንግዲህ ስመኝሽ ያለፉትን ጥቂት ቀናት እንደ ዋዜማ ብንወስዳቸው የትናንቱ ምሽት የዲሞክራቲክ ፓርቲው ጠቅላላ ጉባኤ ዋና በዓል ነው ማለት ይቻላል።

ፓርቲው ለፕሬዚደንትነት ያጫቸው ካማላ ሀሪስ በይፋ ጭነታቸውን ተቀብለው የመጀመሪያዋ ሴት የሀገሪቱ ፕሬዚደንት ለመሆን ያበቃኛል ያሉትን ጉዞ እንግዲህ በይፋ ጀምረዋል። ካማላ ሀሪስ በመላ ሀገሪቱ የሚገኙ መራጮችን ይሁንታ ለማግኘት ነው እንግዲህ አርባ ደቂቃ ያክል የሚለውን ንግግር ያሰሙት። አሁኑን የሀገሪቱን ፕሬዚደንት ጆ ባይደንን በማመስገንና በማድነቅ ካማላ ንግግራቸውን ጀምረዋል። ከስደተኛ እናታቸውና

አባታቸው ጋር ስለነበራቸው ቤተሰባዊ ህይወት ለፍትህ መቆም ስለጀመሩበት ሀፍታና ሌሎች ሙያ ጉዟችን የሚመለከቱ ጉዳዮችን እንዲሁ ዳሰዋል። ለፕሬዚደንት መቢበቁ የሚተገብሯቸውን ፖሊሲዎችም በወፍ በረር አስቃኝተዋል። የስነ ተዋልዶ ጤናን የመሰሉ ግላዊ መብቶችን ነፃነት እንደሚያስጠብቁ ቃል ገብተዋል። በመካከለኛ የኢኮኖሚ ሁኔታ ለሚገኙ አሜሪካውያን የታክስ ማስተካከያን ጨምሮ የተጨማሪ መኖሪያ ቤቶች ግንባታን፣ እንዲሁም ሌሎች ህይወትን የሚያቀሉ የኢኮኖሚ እርምጃዎችን እንደሚወስዱ ተናግረዋል።

ጠበቅ ያለ ስደተኞችን የሚመለከት ህግ እንዲኖር ለማድረግና የአሜሪካ ድንበሮችን ደህንነት ለመጠበቅም እንደሚሰሩ ትናንት አስታውቀዋል። ከውጭ ጉዳይ ጋር በተገናኘ እንግዲህ ቀደም ባለውም ዘገባ ላይ እንደተገለጸው እስራኤል በጋዛ እያደረገች ስላለው ጦርነት እና በአጠቃላይ እዛ ግድም እዛ ቀጠና ያለውን ሰላም እና መረጋጋት ለማስጠበቅ የሚረዱ መላዎችን ይዘው ብቅ እንደሚለው ተናግረዋል። የሩሲያው መሪ ፑቲንን ለመመከት ከሀገራት ጋር ሊያደርገው ስለሚችሉት ትብብርም እንደዚሁ አንስተዋል።

ከኢራንና ሰሜን ኮሪያ ጋር በተገናኘ እንግዲህ እንደ ትራምፕ ፊት እኔ አልሰጥም አይነት ሀሳብ ሰጥተዋል። እሳቸው ጠበቅ ያለ እርምጃ እንደሚወስዱ ለመጠቆም ያክል እንግዲህ። ከዚህ ጎን ለጎን ዶናልድ ትራምፕ ቢመረጡ ሊከሰት የሚችለውን ችግርና ሀገራዊ ስጋትም አንስተዋል ካማላ ሀሪስ። ሌሎች ጉዳዮችንም በአጠቃላይ እያጠቃለለው ዘለግ ያለ ንግግራቸው በተደጋጋሚ በጋለ ጭብጨባና ጩኸት ምላሽ ሲያገኝ ነበረ እና በትናንት ነው

ዋነኛው ዝግጅት እና ዋነኛው ቆይታ ይሄ ሲሆን ሌሎች ታዋቂ ሰዎች የቤተሰብ አባላት እና አብረዋቸው የሰሩ ሰዎች እንዲሁ የምስክርነት ድምጻቸውን የሚያሰሙባቸው አፍታዎችም ተስተናግደዋል። ትንሽ

የነበሩትን የሙዚቃ ትርኢቶችም እንዲሁ ቀደም ባለው ዘገባ ላይ አይተናል። አሁን ፓርቲው ጉባኤውን አጠናቋል። ሆኖም ግን በቀሩት ከምርጫው ከመድረሱ በፊት በቀሩት ሰባ ሶስት ወይም ሰባ አራት የሚሆኑ ቀናት ውስጥ ከማላ ሃሪስ ተጨማሪ ብዙ ስራዎችን፣ ህዝብን የማሳመን ስራዎች እንደሚጠበቅባቸው ይታመናልና እስኪ ምናልባት በተለይ ትላንት ከነበረው ንግግራቸው ተነስተ ያገኙት ጉባኤው ላይ ከነበሩት ተሳታፊዎች ወይም ከውጭ

ያገኙት ምላሽ ምን ይመስላል? እንግዲህ ቀደም ዬ እንደጠቀስኩት የትናንቱ ምሽት ንግግራቸው እጅግ የጋለ ህዝባዊ ምላሽ ነበረው። እንግዲህ በእንባ የሚራጩ ሰዎችን በርካታ ነበሩ። ትልቁ ጥያቄ ግን ይሄ ስሜት ከጉባኤው በኋላ ቀኖች ባሉት ቀናት አስቀጥለው ካማላ ለድል ያበቃቸዋል ወይ የሚል ነው። ይህንን በተመለከተ እኔና ባልደረባይ ካሮል ቫንዳም ለተወሰኑ ታዳሚዎች ጥያቄዎችን አቅርበን ነበረ፣ መልሳቸውንም አግኝተናል።

ሀሳባቸውን ለመስጠት የተስማሙት ለካማላ ሀሬስ የሚቀሰቀሱት የቺካጎ ሺላ ስሚዝ፣ የፍሎሪዳው ኮራል ስፕሪንግ ከንቲባ የሆኑት ስካት ብሮክሰን እንዲሁም የቴኔሲ ጋዜጠኛ ጃክሰን ቤከር ናቸው። አስተያየታቸውን ሰምተን ስ ልመለስ

ድምፁን ፕሮዲውሰራችን አግኝቶ እስከሚያጋራን ድረስ ሀብታሙ ምናልባት ተከታይ ጥያቄ ላንተ ላቅርብልህ። ከካማላ ሀሪስ በተጨማሪ ፓርቲውም ዴሞክራቲክ ፓርቲውም እንደ ፓርቲ የሚሰራቸው የሚጠበቅባቸው ክንውኖች ይኖራሉ እና ከፓርቲው ውስጥ ምን ይጠበቃል?

ፓርቲው አሁን ጠቅላላ ጉባኤውን ካጠናቀቀ በኋላ ሌሎች የሚቀሩት ስራዎች አሉት። እነዚህም ስራዎች ተጨማሪ ከተሞችን እና የአሜሪካን ግዛቶች የሚያዳርሱ ቅስቀሳዎችን ማከናወን አንደኛው ስራ ነው። እንዲሁም ደግሞ በቅርቡ የሚጠበቅ ሌላ የፖለቲካ ክርክር ይኖራል። በእጫዋ ካማላ ሀሪስ እና በሪፐብሊካኑ እጩ ዶናልድ ትራምፕ መካከል የሚደረግ ነው። በዚህ ሀገር አቆጣጠር መስከረም አስር ይደረጋል ይሄ የምርጫ ክርክር

ከዛ ጎኖ ለጎን እንግዲህ የምርጫው ጊዜ የቀረው ቀንና ሰዓት በአጠቃላይ እንግዲህ ቀደም ባለው ኦፊሴላዊ የሰዓት አቆጣጠሩ ላይ እየተመለከትኩኝ ነበረ። ሰባ አራት ቀናት ናቸው የሚቀሩት። እጅግ ጥቂት ቀናት ከመሆናቸው የተነሳ ተደራራቢ ስራዎች የሚጠብቁበት ጊዜ ነው ተብሎ ይጠበቃል። ስለዚህ ዴሞክራቲክ ፓርቲ እንደሚታወቀው

ጆ ባይደን መጀመሪያ እጩ እጩ የሆናሉ በድጋሚ ይወዳደራሉ ተብሎ ነበር የሚጠበቀው። ያንን እቅዳቸውን ከሰረዙ በኋላ አዲስ እጩ አስገብቶ ነው በዚህ የምርጫ ሂደት ውስጥ እየተንቀሳቀሰ የሚገኘው። ስለዚህ ባሉት ጊዜያት ውስጥ ያለውን ህዝባዊ ድጋፍ፣ ኢኮኖሚያዊ ድጋፍ አሰባስበው ባለድል ለመሆን ከፍተኛ ጥረትና ስራ ይጠብቀዋል ተብሎ ይጠበቃል። እስኪ ምናልባት ደግሞ ከፖለቲካው ወጣ እንበልና

በጉባኤው በሚካሄድበት ጊዜ ነበሩ ያየሃቸው ለየት ያሉ ነገሮች ወይም እንደ ጋዜጠኛ የታዘብካቸው ነገሮች አሉ? እንግዲህ ጉባኤው እንደዚህ ያሉ ጉባኤዎችን እኔ ስዘግብ የመጀመሪያ ነው እና የፖለቲካ ጉባኤ ሳይሆን የክብረ በዓል እና እጅግ የደመቀ ሰዎች የሚሳተፉበት የመዝናኛ ትርኢትን የሚመስል ድባብ አለው። እዚህ ሀገር ውስጥ ያለው የፖለቲካ ትዕይንት ያለውን መልክና

ሌሎች ሀገራት እንዲማሩት የሚችሉ ነገሮችን የሚያሳይ ይመስለኛል። እኔ አዝናኝ ብዬ ከምወስዳቸው ነገሮች መካከል አንዱ በዚህ የጉባኤው አዳራሽ ውስጥ የነበረው ሰዎች ድጋፋቸውን ለመስጠት እና ድጋፋቸውን ለማሳየት የሚያደርጉት የሚያሳዩት ርቀት አንደኛው ነገር ነው። ሁለተኛ ግን ምናልባት ብዙ ቦታ ላይ ያልተነሳው ይህ ጉባኤ እጅግ ጩኸትና ሞራል የተሞላበት እጅግ የደመቀ ቢሆንም

አንድ ብቸኛ ሰው ግን ጉባኤውን ለሶስት ደቂቃ የማስቆም ስልጣን አግኝቶ ነበረ በትናንትናው ዕለት እሳቸው ደግሞ ታዋቂው ፎቶግራፊ ፎቶግራፈር ወይም የፎቶ አንሺ ሻሂድ ማህሙዲ ናቸው እሳቸው ከአስራ ዘጠኝ ሰማንያ ስድስት ዓመተ ምህረት ጀምረው በአውሮፓውያኑ ዘመን አቆጣጠር መቶ አመት ያስቆጠረ ያረጀ ካሜራ ይዘው ይመጡና የጉባኤውን አባላት ጠቅላላ ለተወሰነ ደቂቃ

አስቁመው ወይም እንዳይንቀሳቀሱ አድርገው ፎቶ ያነሳሉ፣ የማስታወሻ ፎቶ። ያ ፎቶ ደግሞ እንዲጋራ ይደረጋል። ስለዚህ ያ ፎቶ የሚነሳበት ካሜራ ደግሞ ንቅናቄ ስለማይፈልግ ለደቂቃዎች መቆ ሁሉም ሰው እንቅስቃሴው ማቆም አለበት። በዛ ምክንያት ነው ያ በጩኸት በሞራልና በሌሎች ሁኔታዎች ሲታወቅ የነበረው ጉባኤ ለሶስት ደቂቃ ጸጥረጭ እንዲል ተደርጎ ያ ፎቶ ተነስቷል። እና እሱ አዝናኝ ነው አግኝቼዋለሁ። ከዛ ውጭ ቺካጎ እና አካባቢው ያለው

የትብብር የበጎ ፈቃደኞች አገልግሎት እንዲሁም ደህንነት ለማስጠበቅ የሚደረጉ ህዝባዊ ተሳትፎዎችም ብዙ ትኩረት ያገኙና ማስተማሪያ የሚሆኑ ናቸው ማለት ይቻላል። በጣም አመሰግናለሁ። ሀብታሙ እንዳልከው መቶ ዓመት ያስቆጠረ ካሜራ ይዞ በአሁኑ ወቅት ፎቶግራፎችን ማንሳት እና ጉባኤን ማስቆም በጣም የሚገርም ሂደት ነው።

እነዚህንንና ሌሎችንም አጠቃላይ የታዘብካቸውን ነገሮች ወደ ዋሽንግተን ዲሲ ስትመለስ በሙሉ ዘገባ እንደገና እንደምታስቃኘን እርግጠኛ ነኝ። ለአሁኑ እግዜር ይስጥልኝ፣ አመሰግናለሁ። መልካም ቀን ላንተ። መልካም ቆይታ ስመኝሽ፣ መልካም ምሽት አድማጮቻችን፣ አድማጮች

አድማጮችና ተመልካቾቻችን ከዲሞክራቲክ ፓርቲው ብሔራዊ ጉባኤ ጋር በተያያዘ የምናቀርባቸውን ዘገባዎች አሁንም እንቀጥላለን። ለአራት ቀን የተከናወነው የዲሞክራቲክ ፓርቲ ጉባኤ ትላንት ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዝዳንት ካማላ ሃሪስን ለፕሬዝዳንትነት የሚነሶታው አገረ ገዢ ቲም ዋልዝን ደግሞ ለምክትል ፕሬዝዳንትነት እንዲወዳደሩ አቅርቧል። የሪፐብሊካኑ ፓርቲ ብሔራዊ ጉባኤ እንዲሁ ባለፈው ሐምሌ ተከናውኖ ነበር ዶናልድ ትራምፕንና

ጄዲ ቫንስን ፓርቲውን ወክለው ለፕሬዝዳንትነትና ለምክትል ፕሬዝዳንትነት እንዲወዳደሩ አቅርቧል። ሁለቱ ወገኖች ዋይት ሀውስን ለመቆጣጠር በሚያደርጉት ጥረት የምርጫ ዘመቻቸውን አጧጥፈው የሚቀጥሉበት ወቅት ላይ እንገኛለን። የምርጫ ክርክሮችም ቀነ ቀጠሮ ተቆርጦላቸዋል።

እንግዲህ የሁለቱንም ፓርቲዎች ጉባኤና የዘመቻ አካሄድ በተመለከተ በአሜሪካ የሚኖሩ ትውልደ ኢትዮጵያውያን ምን ያስባሉ? ባልደረባችን እንግዱ ወልዴ የሁለቱንም ፓርቲ ደጋፊ የሆኑ ድምጽ ሰጪ ትውልደ ኢትዮጵያውያንን አነጋግሯል። ተከታዩን ሰምተን እንመለስ። የየትኛውም ፓርቲ አባል የሆኑ በሁሉም ዝቦች ስም፣ በእናቴ ስም

አብረውኝ ባደጉ አሜሪካውያን ስም ጠንክረው በሚሰሩ ሰዎች ስም በምድር ታላቅ በሆነችው ሀገር ታሪካቸው በሚጻፈው ሰዎች ሁሉ ስም ለፕሬዚዳንትነት መታጨቴን እቀበላለው። የአሜሪካው ምክትል ፕሬዝደንት ካማላ ሄሪስ ለአሜሪካ ፕሬዝደንትነት እንዲወዳደሩ በፓርቲያቸው መታጨታቸውን በይፋ ሲቀበሉ የተናገሩት ነበር።

ለአራት ቀናት ሞቀ ደመቀ ተደርጎ የተከናወነው የዲሞክራቲክ ፓርቲው ብሔራዊ ኮንግረስ ሐሙስ ምሽት ተጠናቋል። ፓርቲው ምክትል ፕሬዚደንት ካሚላ ሄሪስ ለፕሬዚደንትነት፣ የሚኒሶታው አገረገዥ ቲም ዎልዝን ደግሞ ለምክትል ፕሬዚደንትነት እንዲወዳደሩ አቅርቧል። ሁለቱ እጩዎች ከሪፐብሊካን ፓርቲው ወገን ከቀረቡ እጩዎች ማለትም ከቀድሞ ፕሬዚደንት ዶናልድ ትራምፕና ከኦሃዮ ሴናተር ጄዲ ቫንስ ጋር

በመጪው ጥቅምት 26 2017 ዓ ም በሚደረገው ምርጫ ዋይት ሃውስን ለመቆጣጠር ፍልሚያ ያደርጋሉ። በፕሬዝዳንትነት እንድወዳደር እኔን መምረጣችሁን በክብር እቀበላለሁ። የሪፐብሊካኑ ፓርቲ ብሔራዊ ጉባኤ ባለፈው ሐምሌ ላይ በተመሳሳይ መንገድ ተከናውኗል። ቀደም ብለን ያደመጥናቸውን ዶናልድ ትራምፕንና ጄዲ ቫንስን

ፓርቲውን ወክለው ለፕሬዝደንትነትና ለምክትል ፕሬዝደንትነት እንዲወዳደሩ አቅርቧል። የዲሞክራቲክ ፓርቲውንም ሆነ የሪፐብሊካኑን ብሔራዊ ጉባኤዎች እንዲገመግሙልን እንግዶች ጋብዘናል። ቴክሳስ በሚገኘው ካሊንስ ኮሌጅ የኢኮኖሚክስ መምህር የሆኑት ፕሮፌሰር ሞሐመድ ጣይሮ በእንደ አውሮፓን አቆጣጠር 2014 ግዛቲቱን በመወከል ለአሜሪካ ሴኔት ወይም የሕግ መወሰኛ ምክር ቤት ለእንደራሴነት በግል ተወዳድረው ነበር።

ለአድማጮቻችን ግልጽ ለማድረግ ፕሮፌሰር ጣይሮ አሁን የተመዘገቡ የዲሞክራቲክ ፓርቲው አባል ናቸው። ፕሮፌሰር ጣይሮ በቅድሚያ የሁለቱን ፓርቲዎች ብሔራዊ ጉባኤዎች በተመለከተና እጩዎቹ በተመረጡበት መንገድ ላይ ሀሳባቸውን ያካፍላሉ። እንግዲህ የፓርቲ ጉባኤ አንደኛው ትልቁ ነገር የፓርቲውን እጩ ከህዝብ ጋር ማስተዋወቅ ነው። ትራምፕም

ያንን ለማድረግ ሞክሯል። እንግዲህ ትራምፕ ቀድሞ ፕሬዚደንት ነበር፣ ሰው ሁሉ ያውቀዋል። ብዙም አዲስ ነገር እየታየበት አይደለም። እኔ ሳየው ግን የካሜላ ሃሪስ በብዙ ምክንያት እሷን እንደ አዲስ አስተዋውቀዋል ብዬ ገምታለሁ። አንደኛው እሷ ራሷ በመግቢያ ንግግር እንዳለችው በጣም አንላይክሊ ካንዲዴት ናት።

ፕሬዚደንት ባይደን ከምርጭ ከእጩነት ወጥቶ ነው እሷ እጩ የሆነችው፣ እና አንደኛው ትልቁ ነገር እሱ ነው። ሁለተኛው ደግሞ ጥቁር በመሆኗ ሴት በመሆኗ ብዙ ሞቅታን፣ ኤክሳይትመንት በፈረንጅኛው ፈጥራለች። ንግግሯ ደግሞ ላይ ላዩ ስናየው ብዙ ሰው ከሚገምተው በላይ ነበር። በጣም ዲስፕሊን ያለው ከስክሪፕቱ

ያልወጣ ሞቅታን የፈጠረ። ሞቅታን መፍጠር እንግዲህ በአማርኛ ምን እንደሚባል አላቅም። ኤክሳይትመንት መፍጠር አንደኛው ትልቁ የዚህ የኮንቨንሽን ወይም የጉባኤ ስራ ነው። ያንን ፈጥሯል። አዲስ ነገር ነው ደግሞ እንዳልኩ፣ ሴት ናት፣ ጥቁር ናት። እናቷ ኢንዲያን ናት፣ አባቷ ጀማይካን ነው።

በጣም ኮንቪንሲንግ ስቶሪ ነው አስተዳደጓን ስትነግር፣ እህቷ ጋር እንዴት እንዳደገች አባቷ በሕፃንነቷ ከእናቷ ጋር ተለያይቶ እናቷ እንዳሳደገቻት ስትናገር በጣም የሚያሳምን እና ብዙ ሰው ይህንን ኤክስፒሪየንስ ሼር ያደርጋል እና በጣም ኮንቪንሲንግ የሆነ ስቶሪ ነው የተናገረችው። በአጭሩ ዲስፕሊን ያላት ካንዲዴት እጩ ስለሆነች

ከስክሪፕቱ አልወጣችም። ንግግሩ በጣም በጣም ቆንጆ ነበር። ትረምፕ ችግሩ ምንድን ነው? ስክሪፕቱን ትቶ መሀል ላይ ለመጀመሪያ አንድ አምስት ስድስት ደቂቃ ቆንጆ ነበር፣ እንደምታስታውሰው የትረምፕ ንግግር። ከዛ በኋላ ከተጻፈለት ስክሪፕት ወጥቶ ብዙ ነገር እንደምናውቀው ትረምፕ የፈለገውን ነገር ይናገራል።

ቆንጆ አድርጎ የጀመረውን ነገር ይህ ነው። ከአምስት ደቂቃ በኋላ ድሮ የምናውቀው ትረምፕ ሆነ። ያ ትንሽ አበላሽቶበታል በታል ብዬ አስባለሁ። ግን የእሱም ኤክሳይትመንት ፈጥሮ ነበር። ያ ኤክሳይትመንት ደግሞ ሞቅታ፣ ለጊዜው እሱን ትጋልባለህ። ብዙ አይቆይም አብዛኛውን ጊዜ። ካመላ ሀሪስም ያንን ኤክሳይትመንት ሞቅታ

ትጋልባለች ባለች ትንሽ ጊዜ እንደምናውቀው ያ ብዙም አይቆይም። ግን ለአሁኑ በጣም ቆንጆና በጣም ሰክሰስፉል የሆነ ጉባኤ ነው፣ ከሪፐብሊካኖቹ እየተሻለ ብዬ ነው የማስበው። በአሜሪካ የሚገኙ በርካታ ኢትዮጵያውያን በምርጫው እንደሚሳተፉ ይጠበቃል። እንደየፖለቲካ ዝንባሌያቸው፣ በባህል በሃይማኖትም ሆነ ከያዙት እሴት አንጻር አንዱን ወይም ሌላውን ፓርቲ ይደግፋሉ።

ለዛሬ ያገኘናቸው የዲሲ አካባቢ ነዋሪ ላባን ስዩም ይባላሉ። የረጅም ጊዜ የሪፐብሊካን ፓርቲው ደጋፊ ናቸው። እንደ ፕሮፌሰር መሐመድ ጣይሮ ሁሉ ላባን ስዩምም የሁለቱም ፓርቲዎች ብሔራዊ ጉባኤዎችን በተመለከተና እጩዎቹ በተመረጡበት ሁኔታ ላይ ሀሳባቸውን ያካፍላሉ። ሁለት ኖሚኒ የስ ሁለት ኖሚኒ አሉ፣ ግን አንዱ ኢንካምፓንት ነው። አሁን ካማላ ሃሪስ የምታደርገው እኔ

ከውጭ ነው መመጣ ያለሁ ብላ ነው የምታናገሩ ያለችው። አሁን ስለዚህ በዚህ አራት አመት አሁን ከጆ ባይድን ምክትል የጆ ባይድን ሆና በሁሉም ፖሊሲ የቆየችው አልነበረችው። ስለዚህ በቃ አዲስ ነኝ ለሲስተሙም አዲስ ነኝ የውጭ ሰው ነኝ ብላ ነው ራሷን እንደገና እንደ ለህዝብ የምታስታውቅ ያለችው ማለት ነው። ስለዚህ ይሄ መድረክ አሁን ያለፍ ነው ያኑ የሚያደርገው የነበረው ማለት ነው። ስለዚህ በዚህ ሶስት አመት አሁን እሷ ምንም እጅ የለባት

በቃ አብሰንት ነበረች፣ አልታያችም፣ አልተሰማችም። አዲስ ሰው ነች ለሲስተሙ እና እሱ ነው የሞከሩት። አሁን ያለው ጥያቄ ሰራ ወይ ነው የሪፐብሊካኖቹ ኖርማል ወይ ኤክስፔክት የሚደረገው ወይ ነው የሄደው። ለምን ዳናልድ ትራምፕ ከዚህ በፊት ፕሬዚደንት ነበረ አሁን ደግሞ ፕራይመሪ ተደርጎ ኦፊሻሊ አሸንፎ ማለት ነው፣ ቤት ተካሂዶ ሌላ ሰዎች ነበሩ እና

እነሱን አሸንፎ ነው ፕራይመሪውን አሸንፎ ያዘው ማለት ነው። በተጨማሪም ለባንስዩም ለምን የሪፐብሊካኑን ፓርቲ እንደሚደግፉ ምክንያታቸውን ያስረዳሉ። ፎር ኤግዛምፕል አሁን ኤግዛምፕል ለመሆን ይሄ በአቦርሽን ያለው አተሳሰብ በጽንስ ማስወረድ እና የጌ ሜሪሽ ደግሞ ማለት ነው በተመሳሳይ ፆታዎች መካከል

አሁን በዚህ በዚህ ሪፐብሊካን ፓርቲው ኮንሰርቫቲቭ ነው። በልጆች ትምህርት ቤትም አለ። አሁን እዚህ ሜሪላንድ እኔ የሜሪላንድ ተቀማጭ ነኝ። አሁን እዚህ ሜሪላንድ በትምህርት ቤቶች እንደ ኖርማል ነገር ነው የሚያስተምሩት ልጆቹም። የሞራሉ የሞራል ፋይበሩ የተሰበረ ህብረተሰብ አይነት ነገር ነው ኦኬ የሚያርጉት ማለት ነው እና

አሁን ይሄ ሪፐብሊካን ፓርቲ ስለሚጠረር እኔን የእሱም ደጋፊ ነኝ። በዛ ምክንያት እና በሌላ ደግሞ ግብር መቀነስ አለበት ብሎ ስለሚያምኑ በዛ መሰረት እኔም እሱም የእሱም ደጋፊ ነኝ። ፕሮፌሰር መሐመድ ጣይሮም ለምን ወደ ዲሞክራቶች እንደሚያዘነብሉ ይነግሩናል። በጣም ቆንጆ ጥያቄ ነው። እንዳልከው የተወዳደርኩት እኔ ኢንዲፔንደንት ሆኜ ነበር

አሁን ሬጅስተርድ የተመዘገበ ካርድ ያለው ዲሞክራቶኝ ያለው የእኔ ፍልስፍና ክሎስሊ አላይን የሚሆነው ከዲሞክራቶች ጋር ነው። በሁሉም ኢሹ አይደለም፣ ግን በአብዛኛው ከነሱ ጋር እዛመዳለሁ። ሪፐብሊካኖች ትልቁ ችግራቸው በተለይ አሁን ይሄ የትረምፕ ፓርቲ

ለሌላ ሰው ትንሽ ሀሳቡ ለየት ትላለ ሰው ብዙ ቦታ ያላቸው አይመስለኝም። የራሳቸውም እድሜ ልካቸው ሪፐብሊካን የነበሩ ሰዎች ከርተው ትናንት ማታ እንዳየነው አንድ የቀድሞ ሪፕሬዘንታቲቭ እዛ ንግግር አድርጓል። ትራምፕን አትምረጡ ለካሜራ ድምፅ ካማላ ሀይሪስን ምረጡ ምናምን ብሎ ተናግሯል። ሶ ሪፐብሊካን መሆን በጣም አስቸጋሪ ነው።

ይህ ነው ። ሁሉንም ነገር ይቃወማሉ። እኔ መቃወም ፖለቲካ ብቻ ሳይሆን ለምንድን ነው የቆምከው ምንድን ነው የምታደርገው የሰውን ህይወት ለማሻሻል የሚለው ጥያቄ ነው የኔ ፍልስፍና እና ይህ ነው። ከዲሞክራቶችም ጋር መቶ በመቶ አይደለም እንግዲህ፣ መቶ በመቶ የሚባል ነገር የለም በፖለቲካ ግን፣ ከሪፐብሊካኖቹ በተሻለ ከእኔ ፍልስፍና ጋር የሚሄደው ይሄ የዲሞክራቶች ፓርቲ ነው።

ለመሆኑ ሁለቱም ፓርቲዎች ለማሸነፍ ምን ያስፈልጋቸዋል? ፕሮፌሰር ጣይሮ የሁለቱም ወገኖች የህዝብን ድምፅ ለመሳብና ምርጫውን ለማሸነፍ ምን ማድረግ እንዳለባቸው ወይም ቀድሞውንም ማድረግ የነበረባቸውን ነገር አስመልክተው የግል ምልከታቸውን ያጋሩናል። ምርጫው ዛሬ የሚሆን ቢሆን ይሄ የሰውን ሐሳብ የሚለኩ ሰዎች እንደሚሉት ከሆነ የህዝብ አስተያየት መለኪያ የህዝብ አስተያየት መለኪያን በለው ያ እና

ታሸንፋለች ነው የሚሉት፣ እነሱ ዛሬ ቢሆን ግን በጣም ጥንቃቄ ያስፈልጋል። እንደምታስታውሰው ትራምፕ እጩ ሆኖ መጀመሪያ ጊዜ በቀረበበት ወቅት አያሸንፍም። ሂለሪ እንግዲህ ሂለሪ ነበረች፣ ሁለቱ ናቸው የተወዳደሩት። ሂለሪ ታሸንፋለች ተብሎ ሆቴል ተከራይታ የፓርቲ ቁሳቁስ አዘጋጅታ ያን ማታ ትራምፕ አሸነፈ። እንግዲህ አሸናፊ የሚሆነው

አዲስ ሪፐብሊካንን ዴሞክራት አድርገህ ከእነሱ ድምፅ አግኝተህ ሳይሆን፣ አንደኛ ቤዝህን ቮት እንዲያደርግ ማውጣት፣ ይሄ ሞቅታ ያልኩ ነገር ኤክሳይትመንት ፈጥረህ ሰው ቤት እንዳይውል ያንለት ቮት እንዲያደርግ ማድረግ ነው። አንደኛ እሱ ነው። ሁለተኛው ደግሞ አንድ ሳይደድ ቮተርስ፣ እነዚህ ምርጫን የሚወስኑ አብዛኛውን ጊዜ እነሱ ናቸው። ይሄ ሚዲያን ቮተር እንለዋለን

እነሱን ያሳመነና ሁሉንም ሳይሆን አብዛኞቹን ወደ ራሱ ያመጣ ሰው ነው የሚያሸንፈው። እና አሁን እንደምናየው ካማላ ሀሪስ ኤክሳይትመንት ፈጥራለች። ወጣቶች ደግሞ የእሷን አጀንዳ የወደዱ ይመስላል። ፖሌ ያንን ያሳያል። ትራምፕ ችግሩ ቅድም እንዳልኩ ነው። ራሱን የሚመስል ሰው ነው ለቫይስ ፕሬዚደንት እጩ አድርጎ ያቀረበው። እና ብዙም ትራምፕ የማያመጣውን ሰው የሚስብለት አይነት ሰው አይደለም።

ግን እንዳልኩህ ነው። የህዝቡን ቨርዲክት የምናየው እንግዲህ ኖቬምበር ነው። የሁለቱም ፓርቲዎች ጉባኤዎች በመጠናቀቃቸውና የሁለቱም ፓርቲ እጩዎች በይፋ በመታወቃቸው ቀሪው ዘመቻው የሚጧጣፍበት ጊዜ ነው። የፕሬዝደንታዊና የምክትል ፕሬዝደንታዊ ክርክሮችንም የምንሰማበት ወቅት ነው። በመጨረሻም በጥቅምት 26 ቀን 2017 ዓ.ም አሜሪካውያን በሚሰጡት ድምፅ አሸናፊው ይለያል።

አድማጮች የዚህን ዘገባ ሰፋ ያለ ክፍል በነገው የቅዳሜ ዝግጅታችን ይዘን እንቀርባለን። በድኅረ ገጻችንና በማኅበራዊ ሚዲያ ገጾቻችንም ላይ ያገኙታል። ለአሜሪካ ድምፅ እንግድ ወልዴ፣ ዋሽንግተን ዲሲ።

አድማጮች የዲሞክራቲክ ፓርቲ ብሔራዊ ጉባኤውን በተመለከተ ያጠናቀርናቸው ዘገባዎች እነዚህን ይመስሉ ነበር። ወደ ሀገር ውስጥ ዘገባዎች መለስ ስንል ደግሞ

ከዚህ ቀደም የዝንጀሮ ፈንጣጣ ተብሎ ይጠራ የነበረው የኤምፖክስ ወረርሽኝ ወደ ኢትዮጵያ እንዳይገባ የመከላከልና የመቆጣጠር ስራ መጀመሩን የህብረተሰብ ጤና ኢንስቲትዩት ገለጸ። የወረርሽኙ ምልክት እስካሁን በኢትዮጵያ አልታየም ያሉት የኢንስቲትዩቱ ዋና ዳይሬክተር ዶክተር መሳይ ኃይሉ በሽታው በተከሰተባቸው ሀገራት በሚመጡ ሰዎች ላይ የመለየት ስራ እየተሰራ መሆኑን ተናግረዋል። የዓለም ጤና ድርጅት ወረርሽኙን አለም አቀፍ ድንገተኛ

የህብረተሰብ ጤና አደጋ ነው ሲል ከሳምንት በፊት ማወጁ ይታወሳል። ኬኔዲ አባተ ተጨማሪ ያለው። የኢትዮጵያ ደቡባዊ ጎረቤት ኬንያን ጨምሮ በምስራቅ እና በማዕከላዊ የአፍሪካ ክፍሎች እየተስፋፋ የሚገኘው ቀድሞ የዝንጀሮ ፈንጣጣ ይባል የነበረው የኤምፖክስ ወረርሽኝ ምልክት እስካሁን በኢትዮጵያ እንዳልታየ የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ለአሜሪካ ድምጽ አስታውቋል።

የኢንስቲዩቱ ዋና ዲሬክተር ዶክተር መሳይ ኃይሉ ወረርሽኙ በዓለም አቀፍ ደረጃ አሳሳቢ የሆነ የድንገተኛ የጤና አደጋ እንደሆነ በዓለም የጤና ድርጅት ከታወጀበት ጊዜ ጀምሮ የመከላከል ስራዎች መጀመራቸውን ገልጸዋል። ወረርሽኙ መከሰቱን ሪፖርት ካደረጉ የአፍሪካ ሀገራት ወደ ኢትዮጵያ በሚገቡ ሰዎች ላይ ልየታ በማድረግ የቅድመ መከላከል ተግባር እየተከናወነ ይገኛል ብለዋል። ዶክተር መሳይ በሰጡን ማብራሪያ በዓለም አቀፍ አየር

ጣቢያዎች ወይም ኤርፖርቶች እና የድንበር መግቢያና መውጫ ኬላዎች ላይ የድንበር ጤና ቡድን ይዛ አለ። በዚህ የሰለጠኑ አሉ። እየተጠረጠሩ ወይንም የተረጋገጡ ሪፖርት ከሚደረግባቸው አገራት የጉዞ ታሪክ ያላቸው

እና ከዛ ሀገር የሚመጡ ተጓዦች ሲኖሩ የልየታ የስክሪኒንግ የጤና ዲክሌሬሽን ፎርሞች የሚሞሉ አሉ። እነሱንም በማስሞላት ሌሎች ደግሞ ምልክቶችንም የመለየት ስራዎችን እንሰራለን። በተለይ ከአፍሪካ አሁን ከአስራ ሁለት ሀገራት የሚመጡ ተጓዦች ላይ ልየታ ስራዎችን

ስራ ነው የምንገኘው። እስካሁን ግን የተረጋገጠ ወይንም የተጠረጠረ ታማሚም የለም። ወረርሽኙ በኢትዮጵያ ከተከሰተ ለመቆጣጠር እየተደረገ ነው ስላሉት ዝግጅትም አብራርተዋል። የዝግጁነት ስራዎችን በሚመለከት የተለያዩ ለምሳሌ አንደኛ የላብራቶሪ አቅም

የተጠረጠሩ ሰዎች ከተገኙ በአስቸኳይ መርመሪና ማሳወቅ አስፈላጊውን እንክብካቤና የመከላከል ለመስራት የሚያስችሉ አገራዊ ፕሮቶኮሎች እና ፖሊሲዎች አሉ። በዛ መሰረት እንሰራለን። ብሔራዊ የምርመራ እቅምን ደግሞ መፈተሽና ማዘጋጀት ይጠይቃል። እነዚህን ቀድመ አዘጋጅተናል።

የዓለም ጤና ድርጅት ቀድሞ የዝንጀሮ ፈንጣጣ ይባል የነበረው የኤምፖክስ ወረርሽኝን ዓለም አቀፍ ድንገተኛ የህብረተሰብ ጤና አደጋ ነው ሲል ያወጀው ከሳምንት በፊት ነበር። የዓለም ጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዲሞክራሲያዊ ሪፐብሊክ ኮንጎ እና በሌሎችም የአፍሪካ አካባቢዎች የኤምፖክስ ተጠቂዎች ቁጥር መጨመር ወረርሽኙን የዓለም አሳሳቢ ድንገተኛ የህብረተሰብ ጤና አደጋ እንደሚያደርገው ገልጸዋል። ዶክተር ቴድሮስ በሽታውን ዓለም አቀፍ ድንገተኛ የህብረተሰብ ጤና አደጋ ብለው ባወጁበት ወቅት ባደ

ደረጉት ንግግር በዴሞክራሲያዊ ሪፐብሊክ ኮንጎ በፍጥነት መስፋፋቱና በተለያዩ አጎራባች ሀገሮች መከሰቱን የሚገልጹ ዘገባዎች በጣም አሳሳቢ ናቸው። ይህን ወረርሽኝ ለማስቆምና ሕይወትን ለማዳን የተቀናጀ አለም አቀፍ ምላሽ እንደሚያስፈልግ ግልጽ ነው ብለዋል። የአፍሪካ በሽታዎች መቆጣጠርና መከላከል አፍሪካ ሲዲሲ ከትናንት በስቲያ ረቡዕ እንዳስታወቀው በአውሮፓውያኑ 2024 ብቻ ማለትም ለስምንት ወራት በሚጠጋ ጊዜ ውስጥ 17541 ሰዎች በ

በኤምፖክስ ተይዘው 517ቱ መሞታቸው ተረጋግጧል። ይህም ካለፈው ዓመት ጋር ሲነጻጸር በበሽታው የተያዙ ሰዎች ቁጥር 160 በመቶ፣ ለሞት የተዳረጉት ደግሞ በ19 በመቶ መጨመሩን ያመለክታል። በበሽታው ከተያዙት ውስጥ 96 በመቶዎቹ፣ ከሟቾቹ ደግሞ 97 በመቶ የሚሆኑቱ ከዴሞክራሲያዊ ሪፐብሊክ ኮንጎ እንደሆኑም ገልጿል። ቫይረስ አማካኝነት የሚከሰተው ኤምፖክስ

ከእንስሳት ወደ ሰው እንዲሁም ከሰው ወደ ሰው የሚተላለፍ ሲሆን ትኩሳት፣ ራስ ምታት፣ ድካም፣ የቆዳ ላይ ሽፍታ፣ የሰውነት እብጠት ከሚያሳያቸው ምልክቶች መካከል ናቸው። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

በመቀጠል ወደ ትግራይ ክልል ስናልፍ የትግራይ ክልል ጤና ቢሮ በአንድ ወር ጊዜ ውስጥ በኮሌራ በሽታ የሰባት ሰዎች ሕይወት ማለፉን አስታወቀ። በጤና ቢሮ የህብረተሰብ ጤና እንክብካቤ አስተባባሪ አቶ መብራቶም ሀፍተ ለአሜሪካ ድምጽ በሰጡት ቃል በሽታው በክልሉ በፍጥነት እየተዛመተ እንደሚገኝ ገልጸው

ካለፈው ሐምሌ ወር ጀምሮ እስካሁን በ25 ወረዳዎች መታየቱን ተናግረዋል። የበሽታው መዛመት ለመግታት ጥረት እያደረገ መሆኑን ጤና ቢሮ ገልጾ ሁኔታው ግን ከአቅም በላይ እየሆነ በመምጣቱ ክልሉ የፌዴራሉን መንግስት እገዛ መጠየቁንም አስተባባሪው አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የትግራይ ክልል ጤና ቢሮ ካለፈው ወር ሐምሌ 18 ቀን 2016 ዓ.ም ጀምሮ በክልሉ የኮሌራ በሽታ መታየቱንና

በአንድ ወር ጊዜ ውስጥ በርካታ አካባቢዎችን ማዳረሱን አስታውቋል። በጤና ቢሮው የህብረተሰብ ጤና እንክብካቤ አስተባባሪ አቶ መብራቶም ሀብተ ለአሜሪካ ድምፅ በሰጡት ቃለ መጠይቅ የመጀመሪያው ታማሚ ከአንድ ወር በፊት በሰሜን ምዕራብ ዞን በአስገደ ወረዳ ውስጥ መገኘቱን ተከትሎ የመከላከል ስራዎች እየተከናወኑ ቢሆንም በሽታው ግን በፍጥነት እየተዛመተ ይገኛል ብለዋል። ሪፖርት ዝገበራ ወረዳታት ካብ

በሽታው አስገደ በሚባለው ወረዳ ውስጥ ጀምሮ አሁን ላይ በ25 ወረዳዎች ስለመታየቱ ሪፖርት ተደርጎልናል። ቀድሞ መታየት የጀመረው በወረዳው በማዕድን ማውጣት ሥራ ላይ በተሰማሩት ሰዎች ላይ ነበር። እዚያ የነበሩት ሰዎች ወደ ሌሎች አካባቢዎች ሲንቀሳቀሱ በሽታው ሊስፋፋ ችሏል። እስካሁን በተደረገው ምርመራ 249 ሰዎች በበሽታው ሲያዙ፣ ከእነዚህም ውስጥ ሰባቱ ሞተዋል።

በሽታው በብዛት እየተስፋፋ ያለው በርካታ ተፈናቃዮች በሚገኙበት በሰሜን ምዕራብ ዞን መሆኑን የገለጹት አቶ መብራቶም የበሽታውን የመዛመት ፍጥነት ሲናገሩም በ24 ሰዓት ውስጥ 28 ሰዎች መያዛቸውን መዝግበናል ብለዋል። በተፈናቃዮች መጠለያ ውስጥም በበሽታው እንደተያዙ የተጠረጠሩ ሰዎች መገኘታቸውን ጠቅሰው ይህ ደግሞ ችግሩን አሳሳቢ ያደርገዋል ይላሉ። አብ ከቢድ ሓደጋ ይና ዘለና ንምንታይ ሰና ገበርቲ ሰናያትውን ከባድ ስጋት ነው ያለብን።

ምክንያቱም የረድኤት ድርጅቶች ገንዘብ የለንም ለቀን ወጥተናል እያሉ በመጠለያ ጣቢያዎቹ ያሉትን የመጸዳጃ ቤቶች በጊዜ ከማስመጠጥና የመጠጥ ውሃውንም ከማከም አኳያ ትልቅ ክፍተት አለ። ይህ ችግር በጊዜ ካልተፈታ በመጠለያ ጣቢያዎቹ አንድ ላይ ተሰባስበው የሚኖሩት ተፈናቃዮች በበሽታው ሊጠቁ ይችላሉ ብለን በእጅጉ እንሰጋለን።

የትግራይ ክልል የጤና ሥርዓትና መሠረተ ልማት በሰሜን ኢትዮጵያው ጦርነት ከባድ ጉዳት ስለደረሰበት አሁን በፍጥነት እየተዛመተ ያለውን የኮሌራ በሽታ ለመከላከል አስቸጋሪ አድርጎታል ብለዋል አስተባባሪው። ከጦርነቱ በፊት በወረዳዎችና በቀበሌዎች ደረጃ በነበሩ የጤና ኬላዎች የሕክምና አገልግሎት መስጠት የተለመደ እንደነበረ ኃላፊው ጠቅሰው፣ አሁን ግን ይህን ማድረግ እንደማይቻል ተናግረዋል። ሆኖም የክልሉ ጤና ቢሮ ያለውን አቅም ተጠቅሞ

ችግሩ በታየባቸው ወረዳዎች ባለሙያዎችን በማሰማራት በሽታውን ለመከላከል ጥረት እያደረገ እንደሆነ አቶ መብርሃቶም ሀፍተ ገልጸዋል። ከበሽታው የመዛመት ፍጥነት አኳያም ከዚህ በላይ በርከት ያለ የሰው ኃይልና የሕክምና ቁሳቁስ በማሰማራት የበሽታውን መስፋፋት የመግታትና የመከላከል ሥራዎችን ማከናወን ይጠበቅብናል ይላሉ።

ይህን ለማድረግ ግን የክልሉ ጤና ቢሮ የአቅም ውስንነት አለበት፣ የሚሉት አስተባባሪው የፌዴራሉ መንግስት እገዛ እንዲያደርግ መጠየቁንም ገልጸዋል። ኢትዮጵያ ህብረተሰብ ጤና ኢንስቲቱት ዘለና ከኢትዮጵያ የህብረተሰብ ጤና ኢንስቲቱት ጋራ እየተነጋገርን ነው። በሽታውን ለመከላከል የህክምና ግብአትና ክትባት እንደምንፈልግ ጠይቀ ናቸዋል። እነርሱም እንደሚያግዙን ቃል ገብተዋል

ነገር ግን ከሌሎች ለጋሽ ድርጅቶች እየጠየቁ እንደሚሰጡን ነው የተናገሩት። ከዚህ የተነሳ እርዳታው ቶሎ ሊደርስልን አልቻለም። በሽታው በፍጥነት እየተዛመተ ነው። ሆኖም እስካሁን ከፌዴራል መንግስት በኩል የመጣው የሕክምና ግብአት እዚህ ግባ የሚባል አይደለም። ጥያቄያችን ፈጣን ምላሽ አላገኘም። ስለ ጉዳዩ የተጠየቁት የኢትዮጵያ የሕብረተሰብ ጤና ኢንስቲትዩት ዋና ዲሬክተር ዶክተር መሳይ ኃይሉ በበኩላቸው በአጭር የጽሑፍ መልእክት በሰጡት አስተያየት

ለትግራይ ክልል እገዛና ምላሽ እየተሰጠ ነው ብለዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ዝግጅታችን ከአሜሪካ ድምፅ እንደቀጠለ ነው። እያስተናገድኳቸው ያለውት ስመኞሽ የቆየ ነኝ

አንካራ በአፍሪካ ቀንድ ያለውን ውጥረት ለማርገብ እያደረገች ስላለው እንቅስቃሴ ቀጥሎ እንመለከታለን። ቱርክ በኢትዮጵያና በሶማሊያ በዋናነት ኢትዮጵያ የባህር በር ለማግኘት ካላት ፍላጎት ጋር ተያይዞ የተነሳውን ውዝግብ ለመፍታት ስትደራደር ቆይታለች። ችግሩ የተፈጠረው በያዝነው ዓመት መጀመሪያ ኢትዮጵያ ከሶማሊያ ተነጥላ ነፃ አገርነቷን ካወጀችው ሶማሊላንድ ጋር በተፈራረመችው ስምምነት ምክንያት ሲሆን

አንካራ የምታካሄዳቸው የሽምግልና ጥረቶች ቱርክ ያላት ተጽዕኖ ቁልፍ በሆነው የአፍሪካ ቀንድ ቀጠና እያደገ መሄዱን ያሳያል። ዶሪያን ጆንስ ከኢስታንቡል በዚህ ዙሪያ ዘገባ አድርሳናለች፣ እንደሚከተለው ይቀርባል። የቱርክ የውጭ ጉዳይ ሚኒስትር ሀካን ፊዳን በዚህ ወር በኢትዮጵያና በሶማሊያ ተወካዮች መካከል በተካሄደው ድርድር ስምምነት ላይ ባይደረስም ውይይቱ ገንቢ እንደነበር ገልጸዋል።

ኢትዮጵያ ከራስ ገዟ ሶማሌላንድ ጋር ስምምነት ከተፈራረመችበት ከጥር ወር ጀምሮ በኢትዮጵያና በሶማሊያ መካከል ያለው ውጥረት እየጨመረ ሄዷል። ስምምነቱ ኢትዮጵያ የባህር በር ለማግኘት የሚያስችላት ሲሆን በምትኩ ኢትዮጵያ ከሶማሊያ ለተገነጠለችው ሀገር እውቅና ትሰጣለች። ሶማሊያ በበኩሏ ስምምነቱ ሉዓላዊነቷን የሚጥስ ነው በማለት አውግዛለች።

የቀጠናው ጂኦፖለቲካል አማካሪ የሆኑት ኖርማን ሪክልፍስ ስለ ሁኔታው ያስረዳሉ። ኢትዮጵያ የባህር በር የማግኘት ፍላጎቷ ግልጽ ነው። በአፍሪካ ሁለተኛ ትልቁን ሕዝብ የያዘች አገር ናት። ኢኮኖሚያዋም እያደገ ነው። ስለዚህ በሆነ መንገድ ስምምነት መፈጸም ነበረበት። ነገር ግን በዚህ ዓመት መጀመሪያ ቀድማ ከሶማሌላንድ ጋር በገባችው ውል ምክንያት ቀላል አይሆንም።

በዚህ ሳምንት መጀመሪያ በተካረረው ዲፕሎማሲያዊ ውዝግብ ሶማሊያ የኢትዮጵያ አየር መንገድን ልታግድ እንደምትችል ዝታለች። ነገር ግን ተንታኞች አንካራ ከሁለቱም ሀገራት ጋር ያላትን ታሪካዊና እየጠነከረ ያለ ግንኙነት ታሳቢ በማድረግ ሁለቱንም የማሸማገል አቅም እንዳላት ይገልጻሉ። ኢሊም አይሪስ ቴፔኪ ክሊያጉ በአንካራ የማህበራዊ ሳይንስ ዩኒቨርሲቲ የአፍሪካ ጥናት ፕሮፌሰር ናቸው።

ቱርክ ትልቁን ኤምባሲዋን በሶማሊያ ዋና ከተማ በሞቃዲሾ ከፍታለች። እንዲሁም ትልቁን ወታደራዊ ማሰልጠኛ ተቋሟን ሶማሊያ ውስጥ አቋቁማለች። ከኢትዮጵያ ጋርም ለረጅም ጊዜ የቆየ ግንኙነት አላት። በዚህ ዓመት መጀመሪያ ላይ የሶማሊያ ፓርላማ ቱርክ የሶማሊያን የውሃ ግዛት እንድትጠብቅና

በሃይድሮካርበን ፍለጋ ላይ እንድትሳተፍ የተደረገ ስምምነት አጽድቋል። በሌላ በኩል ቱርክ በኢትዮጵያ ከፍተኛ መዋለ ንዋይ ከሚያፈሱ ሀገራት መካከል አንዷ ናት። ቀጠናው ከዓለም ቁልፍ የንግድ መስመሮች ውስጥ በአንዱ የሚገኝና ገና ያልተነካ የታመቀ አቅም ያለበት እንደመሆኑ ታዲያ ቱርክ በኢትዮጵያና በሶማሊያ መካከል ያለውን ውጥረት ለመፍታት የምታደርገው ጥረት ከዲፕሎማሲያዊ ክብር በላይ እንደሚያስገኝላት

ተንታኙ ሪክሌፍስ ያብራራሉ።

የአሜሪካና የቻይና ጦር ሰፈር በአፍሪካ ቀንድ የሰፈረበት ምክንያት አለው። ጃፓኖችም በዚያው ቀጠና የጦር ሰፈር አላቸው። በቀጠናው ያለው የሃይድሮካርቦን ሀብትና ሌሎች እንደ ግብርና ያሉ ሀብቶች አላደጉም። ትስስሮች እና መሰረተ ልማቶችን ይፈልጋሉ። እንደ ቱርክ ያለ አገር ደግሞ ደህንነትና መረጋጋት ካለ ያንን ማቅረብ ይችላሉ።

ንግግሮቹ በመስከረምም ለመቀጠል ተዘጋጅተዋል። ተንታኞች እንደሚሉት ታዲያ ድርድሮቹ ውጤት ካስገኙ ቱርክ ዓለም አቀፍ ፉክክር እያየለበት ባለው ቀጠና ያላት ተጽዕኖ እያደገ መምጣቱን ይበልጥ ያሳያል። በዶሪያን ጆንስ ለተጠናቀረው ዘገባ ስመኝሽ የቆየ፣ ዋሽንግተን ዲሲ።

የሶማሌ ክልል በጅጅጋ ከተማ በተመረጡ ሸቀጦች ላይ የዋጋ ተመን ማውጣቱ የሚፈልገውን ውጤት አላመጣም ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። የከተማ አስተዳደሩ ግን ተመኑ የዋጋ ተመኑ አስ አላስፈላጊ የዋጋ ጭማሪን

ለመቆጣጠር አስችሎኛል እያለ ነው። የማክሮ ኢኮኖሚ ማሻሻያውን ተከትሎ በምግብና በግንባታ ግብዓቶች ላይ የተጋነነ ጭማሪ ተስተውሎ እንደነበር ያስታወቀው የጅጅጋ ከተማ ንግድና ትራንስፖርት ቢሮ ለእነዚህ የተመረጡ ምርቶች የዋጋ ተመን በመቀመጡ ዋጋውን ለማረጋጋት መቻሉን ገልጿል።

የዋጋ ቅናሽ በመታየቱ መንስኤው የብሔራዊ ባንክ ያወጣው የዶላር ጨረታ፣ የአስተዳደሩ ማስጠንቀቂያ እንዲሁም የፍራንኮ ቫሉታ መፈቀድ ሊሆን እንደሚችል የኢኮኖሚ ባለሙያም አስተያየታቸውን ሰጥተዋል። አዲስ ቸኮል ዝርዝር አለው። በጅጅጋ ከተማ የማክሮ ኢኮኖሚ ማሻሻያውን ተከትሎ በምግብ ነክ ሸቀጦች ላይ የታየውን የትጋንን ዋጋ ጭማሪ ለመቆጣጠር ክልሉና የከተማ አስተዳደሩ በቅንጅት ያስቀመጡት የዋጋ ተመን

የሚፈለገውን ውጤት አላስገኝም፣ ሲሉ ነዋሪዎች ለአሜሪካ ድምፅ ተናግረዋል። አቶ ተስፋዬ ዳርጌ የተባሉ የመንግስት ሰራተኛ ከቅሬታ አቅራቢዎቹ መካከል ነው። ያው ገበያውን በተመለከተ በተለይ ከውጭ የሚመጡ እቃዎች፣ ያው አካባቢው እንደሚታወቅም ኮንትሮባንድ እቃዎች የሚታወቁ ናቸው እና በተለይ ከዛ የሚመጡ እቃዎች ላይ በጣም የተጋነነ ጭማሪ አለው። እነ ፓስታ እነ መኮሮኒ እነ ዘይት በቃ ከዚህ አብዛኛው ደግሞ የዚህ አካባቢ ከዛ የሚመጣ የሚጠቀም ስለሆነ

ያው ነጋዴውም እንደፈለገው ነው የሚሸጠው። አሁን ለጊዜው እኔ ለምሳሌ ወንደላጤ ነኝ፣ የመንግስት ሰራተኛ ነኝ።

በዛ ደሞዜና አመጣጠኝ እንኳን መኖር አልቻልኩም። መንግስት አሁን እንትን የዋጋ ተመን ገደብ አስቀምጦ ነበር፣ እነ ከዚህ በላይ ዋጋ እንዳትሸጡ ብሎ። እስኪ እሱ ላይ ምን ይመስላል? አሁን ላይ በዛ በተመን ልክ ነው ብዙዎች የሚሸጡት ወይስ አይደለም? በፍጹም በፍጹም። መንግስት ያስቀመጠ ወረቀት አለ፣ አይተነዋል እኛም። እንዲሁም አንዳንዱ ሱቆች እኮ ይሄውና ይሄን ነው ምናምን ስንላቸው ያው ተቆጣጣሪ ሲመጣ ያን ነገር ማስወጣት አለ። እቃውን ይደብቃሉ፣ የለም ይላሉ።

በተለይ ዚ ችርቻሮ የሚሸጡ ሰዎች አቶ ተስፋይ ዋና ችግሩ ያለው በቸርቻሪ ነጋዴዎች ላይ ሳይሆን ጅምላ አስመጪዎቹ በሚገኙበት የቡካር ገበያ ላይ ነው ይላል። ጅምላ አስመጪዎቹ ዋጋ በመጨመራቸው ቸርቻሪዎቹ ለመጨመር እንደተገደዱ ነው አቶ ተስፋ የሚያምነው። አቶ ፈርሃን አብዲም ተመሳሳይ ሀሳብ አለው። መንግስት ያስቀመጠው ውሳኔ አለ አይደለ? በዛም መልስ እየሄዱ አይደለም ነጋዴዎቹ። በየቀኑ ይጨምራሉ ዋጋውን

ስኳር ወይም ሩዙን ወይም ደግሞ ባስታውን ብና። በጅጅጋ ከተማ አስተዳደር የንግድ ፈቃድ አሰጣት ቡድን አስተባባሪ የሆኑት አቶ አለማየሁ መሸሻ ግን ይህን አይቀበሉም። የሶማሌ ክልል ንግድና ትራንስፖርት ቢሮ ከጅጅጋ ከተማ ንግድና ትራንስፖርት ጽሕፈት ቤት ጋር በጋራ በመተባበር ከሁለት ሳምንት በፊት ያስቀመጡት የዋጋ ተመን ያለ አግባብ የተደረገውን የዋጋ ጭማሪ ያረጋጋ ነው ይላሉ። እኛ ጋር ሚስት አውጥተን ብለን በእያንዳንዱ የመሸጫ ቦታ ላይ ለጥፈናል

ከመለጠፋችንም በአስቸጋሪ ለማን ለህብረተሰቡ ለማን ኢንፎርም እንደሚያደርግ እንዲያደርግ ስልክ ቁጥሮችንም ጭምር ጥቆማ እንዲያደርጉና የገዙበትንም ቦታ ይህንን ዝርዝር እንዲነግሩ በግልጽ ኦፊሻል በሆነ ማስታወቂያ ተበጅቶ በእያንዳንዱ የመሸጫ ቦታ ላይ ተለጥፎ ያንንም ሪፖርት እንዲያደርጉና ይህንን ግን የማይተገብር ካለ ጥታ እርምጃ ለመውሰድ ነው። እስካሁን ድረስ አንድ መቶ ሁለት የሚሆኑ እርምጃ ተወስዶ ይህንንም

ቀደም ሲል ባለው ዋጋ ላይ ከሻቶቹ ጋር በጋራ በመሆን በመነጋገር ወደ ነበረበት ቦታ ቀደም ሲል ወደ ነበረበት ቦታ በወጣላቸው ተመን መሰረት እንዲሸጡ አስፈለገ። ክትትል በመድረግ ወደ ገበያ ስርዓት ውስጥ እንዲገቡ አድርገናል ከማስጠንቀቂያ ጭምር

የፌዴራል መንግስት የማክሮ ኢኮኖሚ ማሻሻን ተግባራዊ ማድረጉን ተከትሎ በሌሎች ከተሞች እንደታየው በጅጅጋን በምግብ ነክ ሸቀጦች እንዲሁም ሲሚንቶና ቆርቆኖ በመሰሉ የግንባታ ግብዓቶች ላይ የተጋነነ ጭማሪ መስተዋሉን አቶ አለማየሁ ያመለክታሉ። ለምሳሌ ሩዝ አምሳ ኪሎ አራት ሺ አራት መቶ አምሳ ብር መሸጥ ሲገባው፣ ይህን በዚህ ላይ ተጨማሪ እስከ አራት መቶና እስከ አምስት መቶ ብር አንድ ፓስታ አንድ ሺ ሶስት መቶ አምሳ መሸጥ ሲገባቸው

በዚህ ላይ ሶስት መቶና አራት መቶ ብር ልዩነት በመምጣትና በዚህ ምክንያት በተለይ ቆር አምሳ ኪሎ ግራም አምስት ሺ መሰት ሲገባው ወደ ስድስት ሺ ነው የሚሸጥበት ጊዜ አለ። ይህን ለመቆጣጠርም በተመረጡ ሸቀጦች ላይ የዋጋ ተመ መቀመጡን የጠቀሱት የንግድ ፈቃድ አሰጣጥ ቡድን አስተባባሪው ለአብነትም እነኝን ይጠቅሳሉ። አንደኛ ባቻ አምሳ ኪሎ ግራም አራት ሺ አራት መቶ አምሳ የሚሸጡ

እንደገና ደግሞ ማን ሩዝ አራት ሺ አራት መቶ ሀምሳ አልፋ ኪሎ ግራም የሚሸጡ ዋስፋ በካርቶን እንደገና አለ አምስት ሺ መቶ ሀምሳ ብር የሚሸጡ ስኩር ሀምሳ ኪሎ ግራም አምስት ሺ ብር የሚሸጡ ደቂቃ ደግሞ ሀምሳ ኪሎ ግራም ሶስት ሺ አቶ አለማየሁ ክልሉ በሸቀጦች መሸጫ ዋጋ ላይ ተመን ማስቀመጡ የነጻ ገበያ መርህን አይጥስም ወይ በሚል ከአሜሪካ ድምፅ ለቀረበላቸው ጥያቄ አይጥስም ሲሉ ምላሽ ሰጠዋል።

በጉዳዩ ላይ አስተያየታቸውን የጠየቅናቸው የኢትዮጵያ ኢኮኖሚክስ ባለሙያዎች ማህበር ከፍተኛ የምጣኔ ሀብት ተመራማሪው ዶክተር አረጋ ሹመቴ ይህመሰሉን እርምጃ የነጻ ገበያ መርን ይጥሳል ብሎ ለመፈረጅ እንደሚከብድ ነው የሚገልጹት። አድማጮች፣ በዚህ ዙሪያ ያሰናዳ ነው ዘገባ አላበቀም። ዝርዝሩን በዌብሳይታችን ላይ ታገኙታላችሁ። ለምሽቱ የያዝናቸው ዝግጅቶች እነዚህን ይመስሉ ነበር። በነገው ዕለት በሌሎች ዝግጅቶች ዳግም እንገናኛለን። ሰላም በደን አደሩ